የወጣቶች ዓለም። የኢንተርኔት አገልግሎት ዋጋ እናንተንም እንደነዚህ ደቡብ አፍሪቃውያን አበሳይቷችሁ ይሆን? በጣም ውድ ነው። ከሌሎች የአፍሪቃ ሀገራት ጋር ብናነጻጽረው እንኳን ዋጋው የዚህን ግማሽ ነው። ይህ ነው የሚያናድደኝ። ቮዳኮም ደቡብ አፍሪቃ ውስጥ ከሆነ ለምንድን ነው ሌሎች አገራት የሚረክሰው? የሌላውን ሕዝብ ሂሳብ ነው እንዴ እየከፈልን ያለነው በአሁኑ ሰዓት? ይህ ነው የሚያበሳጨኝ። ፍጹም ተቀባይነት የሌለው ነገር ነው። የኢንተርኔት አገልግሎትን በአስተማማኝ ጥራትና በጥሩ ዋጋ ብታገኙ ኖሮ ለምን ትጠቀሙበት ነበር ስንል በዲደብልዩ አማሪክ የፌስቡክ ገጻችንና ዋትሳፕ ላይ ጠይቀን ካገኘናቸው ምላሾች መካከል እኔ ኔን እባላለሁ። ኢትዮጵያ ውስጥ ነው የምኖረው። የኢንተርኔት አገልግሎት በሰፊው ባገኝ ኖሮ የተለያዩ ትምህርቶችን እማረንበት ነበር። በራሴን ማዳበር በቋንቋም በምንም የተለያዩ ነገሮችን መረጃዎችን ለዋወጥበታለሁ በሰፊው። በጣም ውድ ነው እንደሚባለው፣ በዛ ላይ ጥራቱ ዜሮ ነው። ይህም ደግሞ ኢትዮ ቴሌኮም ያው አንድ በመንግስት ስር ብቻ ስለሆነ ነው እንደዚህ የሆነው። አማን ፔስኮ ባላለው ማለት ምፈልገው እኔ ኢንተርኔት እኛ ጋር ውድ መሆኑ በኢትዮጵያ ጥሩ አድቫንቴጅ አለው በይኔ፣ ምክንያቱም ኢሞሽናላይዝ የሚያደርጉ ነገሮች ኢንተርኔት ላይ ይለቀቃሉ፣ ሰውን የሚያጋጩ ጥሩ ባህላችንን ኢንተርኔት እየጎዳ ነው። ተደራሽ አለመሆኑ በሁሉም የሀገሪቱ ክፍል ላይ እንደ አንድ አድቫንቴጅ እመለከተዋለሁ። በዚህ በ21ኛው ክፍለ ዘመን ኢንተርኔት የኑሯችን አንዱ አካል እየሆነ መጥቷል በአጭር ቅጽበት ውስጥ ሌላ ሀገር ካለ ሰው ጋር በቀላሉ መልእክት እንድንለዋውጥ እድል ከፍቶልናል ሌሎች ናይጄሪያ መዲና አቡጃ የሚገኙ ወጣት ተሟጋቾች ደግሞ ኢንተርኔትን ፖለቲካና ማህበራዊ ግንዛቤን ለማስጨበጥ ይጠቀሙበታል እንዴት የዶቼ ቬለዋ ካትሪን ጌንስለር ወጣቶቹን ጠይቃለች ሐምዛት ላዋል ናይጄሪያ ውስጥ ስሙ ይታወቃል። የ25 ዓመቱ ወጣት ሁለት ስልኮችንና ላፕቶፑን በተደጋጋሚ ቶሎ ቶሎ ይመለከታል። ያለ ኢንተርኔት ዛሬ ህይወት ለሱ የማትታሰብ ናት። ለመጀመሪያ ጊዜ ኢንተርኔት ስጠቀም እንዴት እንደነበር አስታውሳለሁ። በወቅቱ አስማት ነበር የመሰለኝ። አስገራሚ ነበር። የፈለግኩትን ማሰስ መፈለግ እችል ነበር። ፎሎ ዘመኒ ናይጄሪያ የተሰኘው ድርጅት መስራች የሆነው ሀምዛት ዛሬ ሰባቱንም ቀናት ለ24 ሰዓታት ኢንተርኔት ይጠቀማል። አንዳንድ ሰዎች ህይወትህ ኢንተርኔት ላይ ነው ይሉኛል። ሁልጊዜ ትዊተር እና ፌስቡክ ውስጥ ነኝ። የተለያዩ ድረገጾችን እጎበኛለሁ፣ እንዲሁም ኢንተርኔት በመጠቀም የማኅበረሰቦችን ድምፅ ለማጉላት እሞክራለሁ። ስለዚህ ይህ በጣም አጓጊና የሚያበረታታ ነው። በዓለም ዙሪያ ካሉ በመቶ ሚሊዮን ከሚቆጠሩ ወጣቶች ጋር ትስስር አለኝ። ሐሳቦችን እንዲሁም እውቀትን ሲለዋወጡ፣ መረጃ ሲጋሩ፣ ሌሎችንም ያነቃቃሉ። ሐምዛትና ባልደረቦቹ ናይጄሪያ ውስጥ እየተዘዋወሩ ቦታዎችን ይጎበኛሉ። በኋላም በጉዞ ላይ የገጠማቸውን ድረገጻቸው ላይ በትዊተርና በፌስቡክ ለሰፊው ማህበረሰብ ያጋራሉ። በገጻቸውም አማካኝነት ከማህበረሰቡና ፖለቲከኞች ጋር ይገናኛሉ። እንደ የናይጄሪያ የኮሚኒኬሽን ኮሚሽን ከሆነ 91 ሚሊዮን የሚሆነው የናይጄሪያ ሕዝብ የኢንተርኔት ተጠቃሚ ነው። ይህም ሰፊ ገበያና በኢንተርኔት አቅራቢ ኩባንያዎች መካከል ከፍተኛ ፉክክር እንዲኖር ረድቷል። ባለፉት አምስት ዓመታት የአገልግሎት ዋጋ ከአሁኑ በሶስትና በአራት እጥፍ የጨመረ ነበር። ዛሬ 10 ጂቢ የኢንተርኔት ዳታ 14 ዩኤስ ዶላር ገደማ ይሸጣል። አይቮሪ ኮስት ውስጥ ይህ ዋጋ በእጥፍ ይጨምራል። ቤኒን የአንድ ጂቢ ዋጋ አምስት ዶላር ነው። የበለጠ ዳታ በገዙ ቁጥር ዋጋው በመጠኑም ቢሆን ይቀንሳል። ይሁንና በርካታ ናይጄሪያውያን በአገልግሎቱ ደስተኛ አይደሉም። ለምሳሌ በሹፍርና ስራ ተሰማርቶ የሚገኘው ሳኔ አባ ኢንተርኔት በመጠቀም ጊዜ ማሳለፍ ደስ ነው የሚለው በቀን ከሶስት ሰዓት ያነሰ እጠቀማለሁ። ለሳምንት 150 ሜጋባይት እንገዛለን። አገልግሎቱን የሚሰጡት ያ ለሳምንት ይበቃል ይላሉ። ግን ደግሞ የድምጽ አሊያም የቪዲዮ ሰነዶችን ከገለበጥን ወይም ዩቲዩብ ከተጠቀምን ዳታው ቶሎ ነው የሚያልቀው። ሌላው ፈተና የአገልግሎቱ ጥራት ነው። እንደ አቡጃ ያሉ አካባቢዎች ጥራቱ እየተሻለ የሚባል ነው። ወደ ገጠሩ አካባቢ እየተኬደ እንደሆነ ግን ተጠቃሚዎች ይማረራሉ። ለዚህም እሳኔ አባ የራሱ የሆነ መፍትሄ ፈጥሯል። አምስት መስመሮች አሉኝ። ሁለቱ ለኔ ወሳኝ ናቸው። ብዙ መስመር የምጠቀመው የኢንተርኔት አገልግሎቱ ጥሩ ስላልሆነ ነው። ናይጄሪያ ውስጥ ኢንተርኔት በተሻለ መልኩ የሚሰራው ዘመናዊዎቹን ስልኮች ለሚጠቀሙት ነው። ያለ ገደብ እቤት ውስጥ ኢንተርኔት የሚጠቀሙት ባለሀብቶችና መስሪያ ቤቶች ብቻ ናቸው። ከውጪው ባሻገር ደግሞ የኤሌክትሪክ አገልግሎት በተደጋጋሚ ስለሚቋረጥ ኢንተርኔትም ይቆራረጣል። በትናንሽ ከተሞች ሰዎች ወደ ኢንተርኔት ካፌ መሄዱን ይመርጣሉ። ሳሚ ሚካኤል ሀገሩ አንድ ቀን እንደ ሌሎች ሀገራት ነጻ አገልግሎት የሚሰጡ ቦታዎችን ታስፋፋለች ብሎ ተስፋ ያደርጋል። እያንዳንዱ ዋይፋይ የሚስጥር ቁልፍ አለው። ለምሳሌ ትናንት ለንደን ካለች ጓደኛዬ ጋር ሳወራ ነበር። ዋይፋይ እንዴት እንደሚሰራ ስትገልጽልኝ ነበር። ግን ይሄ ከአቅማችን በላይ ሆኖ አይደለም። ተሟጋቹ ሀምሳት ለዋላ፣ በተመጣጣኝ ዋጋ የሚቀርብ የኢንተርኔት አገልግሎት የናይጄሪያ ማህበረሰብ በበጎ ይቀይረዋል ብሎ ያምናል። ዲሞክራቲክ ሪፐብሊክ ኮንጎ፣ ቡርኪና ፋሶ ና ጋቦን ከአፍሪቃ የኢንተርኔት አገልግሎታቸው መጥፎ ከሚባሉት ሀገራት ተርታ ይሰለፋሉ። እንደ ኬንያ፣ ሞሮኮ ና ደቡብ አፍሪቃ ያሉ ደግሞ ብዙም ኋላ ቀር የሚባሉ አይደሉም። ይሁንና በዝግጅታችን መግቢያ ላይ እንደሰማችሁት በርካታ የደቡብ አፍሪካ ወጣቶች የዋጋው ነገር ያበሳጫቸዋል። የመክፈል አቅም ጉዳይም ተጠቃሚውን እየለያየው ይገኛል። ዘጋቢያችን ስቴፋን ሞል ወጣት ደቡብ አፍሪቃውያንን አነጋግሮ ነበር። ቮዳኮም 21 ሚሊዮን ደንበኞች ያሉት የደቡብ አፍሪቃ ኩባንያ ነው። ጆሃንስ በርግ ውስጥ ያለ ሰማይ ጠቀስ ፎቁን ግን ብዙዎች በደስታ ሳይሆን በብስጭት ነው የሚመለከቱት፣ ይላል ሽቴፋን። ምክንያቱም ግብጽና ናይጄሪያ ውስጥ አንድ ጂቢ የኢንተርኔት አገልግሎት ወደ 33 ብር ገደማ በሚሸጥበት ወቅት ሁለት ትላልቅ የደቡብ አፍሪካ ኩባንያዎች ኤምቲኤን እና ቮዳኮም ተጠቃሚዎቻቸውን አስር እጥፍ ያህል ስለሚጠይቁ ነው። የደቡብ አፍሪካን ያህል አይሆን እንጂ ኢትዮ ቴሌኮምም ቢሆን ለአንድ ጂቢ 165 ብር ይጠይቃል። የደቡብ አፍሪቃ ግማሽ ያለ ማህበረሰብ ደግሞ ዋጋው ካቅሙ በላይ ነው። እንደ አይቲ ባለሙያ አሁን የተሻለ የኢንተርኔት መገናኛ የት እንዳለ መፈተሽ አለብኝ። የምጠቀመው የዳታ መጠን በተሻለ መልኩ እንዲሆን በጣም ደካማ ነው። ዳታ መስትፎል የሚሉ የማህበራዊ መገናኛ ዘመቻዎች በሀገሪቱ ተጠቃሚ ላይ ያለውን የዋጋ ጫና በማንጸባረቅ ትኩረት ስበዋል ብዙዎችም የሚወያዩበት ርዕስ ሆኗል በጆሃንስበርግ ሜትሮ ኤፍ ኤም ስቱዲዮ ስለዚሁ ጉዳይ ለመወያየት ጋዜጠኛው ወጣቶችን ጋብዟል ዩ ፍሪካ ፕሮብም ዩ ጋዝ ብን ሂሪንግ አባት ስ ኖይዝ ዳታ ማስፎል ራት ዳታ መስትፎል ስለሚለው ዘመቻ ወጣቶቹ የሚያውቁትን እየጠየቀ ጋዜጠኛው ይወያያል። የኢንተርኔት ዳታ በሚገዛው መጠን ዋጋው ይቀንሳል። ያ ማለት ደግሞ ወጣቶችና ብዙ ገንዘብ የሌለው ድሀው ማህበረሰብ የበለጠ እንዲከፍል ይገደዳል ማለት ነው። ድሀ ተማሪዎች በኢንተርኔት አማካኝነት የመማር እድላቸውን እያጡ ነው ትላለች የነርስ ተማሪ የነበረችው ምፎ ሞፋከኝ። When I compare to other other children who had, chain internet They performed much better than I. We need them to graduate. So if they find a hurdle. እነዚህ እንዲመረቁ የምንፈልጋቸው ጥቂት ተማሪዎች ናቸው። እንዳያጠኑ መሰናክል ከገጠማቸው ለነሱ አግባብ አይደለም። ምናልባትም የአፍሪቃ የሰብአዊ መብት ተሟጋቾች ለኢንተርኔት መብት ሊታገሉ ይገባል። እንደ ውሃና ዳቦ ወይም ምግብ መካተት አለበት ይላል ጋዜጠኛ አካዲ ጄዞላ። ለኢንተርኔት መብት የምትሟገተው ክሊዮፓትራ ሴዚ ለአመታት የተሻለ የኢንተርኔት አቅርቦት እንዲኖር ታግለን ነበር ትላለች። የኢንተርኔት ዳታ ለምቾት አይደለም፣ ግንኙነት የመፍጠር መብት አለን። በአሁኑ ሰዓት ግን ይህ ሲሆን አንመለከትም። ምክንያቱም ይህንን ዳታ መግዛት የሚችሉት ቢሮአቸው ወይም ስራ ቦታና ቤታቸው ውስጥ ኢንተርኔት ያላቸው ሰዎች ናቸው። እነሱ ብቻ ናቸው በነጻ መገናኘት የቻሉት። ድሃውስ? ስራ የሌለውስ? የሰው ኃይል ይህ ነው ትልቁ ጥያቄ። ኢንተርኔት ለብዙዎች የተሻለ ህይወት በር ከፋች ሆኗል። ይህ በር ግን ለበርካታ አፍሪቃውያን አሁንም ዝግ ሆኖ ቆይቷል። አፍሪቃውያን ወጣቶች እየተወያዩ ለአፍሪቃ የተሻለ ቅርጽ እንዲሰጡ እድል በሚከፍተው ሰባሰባት ከመተው የወጣቶች የዓለም ዝግጅታችን እናንተም ተካፈሉ። ምን ቢደረግ ይህ ችግር ሊቀረፍ ይችላል ትላላችሁ? ልደት አበበነኝ ጤና ይስጥልኝ።